ትንቢተ ሆሴዕ ምዕራፍ ሁለት። የእስራኤልም ልጆች ቁጥር እንደማይሰፈርና እንደማይቈጠር እንደ ባሕር አሸዋ ይሆናል። እንዲህም ይሆናል እናንተ ሕዝቤ አይደላችሁም ተብሎ በተነገረበት በዚያ ስፍራ የሕያው አምላክ ልጆች ይባላሉ። የይሁዳም ልጆችና የእስራኤል ልጆች በአንድነት ይሰበሰባሉ፣ ለእነርሱም አንድ አለቃ ይሾማሉ፣ ከምድሪቱም ይወጣሉ የኢይዝራኤል ቀን ታላቅ ይሆናልና ወንድሞቻችሁን ዓሚ እህቶቻችሁንም ሩሃማ በሉአቸው። እናታችሁ ሚስቴ አይደለችምና እኔም ባልዋ አይደለሁምና ተሟገቱ፣ ከእናታችሁ ጋር ተሟገቱ፤ ግልሙትናዋን ከፊቷ ምንዝርናዋንም ከጡቶቿ መካከል ታስወግድ። ራቁትዋን እንዳልገፍፋት እንደ ተወለደችበትም ቀን እንዳላደርጋት እንደ ምድረ በዳና እንደ ደረቅ ምድር እንዳላደርጋት በጥማትም እንዳልገድላት። የጉልሙትናዋ ልጆች ናቸውና ልጆችዋን አልምርም። እናታቸው አመንዝራለች፣ የጸነሰቻቸውም እንጀራዬንና ውኃዬን ጥጤንና የተልባ እግሬን ዘይቴንና መጠጤን ከሚሰጡኝ ከውሽሞቼ በኋላ እሄዳለሁ ብላ አስነወረቻቸው። ስለዚህ እነሆ መንገድሽን በእሾህ እዘጋለሁ መንገዷንም እንዳታገኝ ቅጥርን እቀጥርባታለሁ ውሽሞቿንም ትከተላለች ነገር ግን አትደርስባቸውም ትፈልጋቸውም አለች ነገር ግን አታገኛቸውም እርሷም ከዛሬ ይልቅ የዚያን ጊዜ ይሻለኝ ነበርና ተመልሼ ወደ ቀደመው ባሌ እሄዳለሁ ትላለች እርሷም እህልና ወይንን ጠጅ ዘይትንም የሰጠኋት ለበዓልም የተሠራውን ብርና ወርቅ ያበዛሁላት እኔ እንደ ሆንሁ አላወቀችም። ስለዚህ እህሌን በጊዜዋ ወይን ጠጄንም በወረትዋ እወስዳለሁ። ዕራቁትዋንም እንዳትሸፍን ጥጤንና የተልባ እግሬን እገፍፋታለሁ። አሁንም ውሽሞቿ እያዩ ነውርዋን እገልጣለሁ፣ ከእጄም ማንም አያድናትም። ደስታዋንም ሁሉ በዓላቶቿንም፣ መባቻዎቿንም ሰንበቶቿንም የተቀደሱትንም ጉባኤዎችን ሁሉ አስቀራለሁ። እርሷም ውሽሞቼ የሰጡኝ ዋጋዬ ይህ ነው ያለችውን ወይንዋንና በለስዋን አጠፋለሁ፣ ዱርም አደርገዋለሁ፣ የምድረ በዳም አራዊት ይበሉታል። እኔን ረስታ ውሽሞቿን እየተከተለች በጉትቾቿና በጌጥዋም እያጌጠች ለበዓሊም ያጠነችበትን ወራት እበቀልባታለሁ ይላል እግዚአብሔር። ስለዚህ እነሆ አባብላታለሁ፣ ወደ ምድረ በዳም አመጣታለሁ፣ ለልቧም እናገራለሁ። ከዚያም የወይን ቦታዋን የተስፋ በርም እንዲሆንላት የአኮርን ሸለቆ እሰጣታለሁ። በዚያም ከግብጽ ምድር እንደ ወጣችበት ቀን እንደ ሕፃንነቷ ወራት ትዘምራለች። በዚያ ቀን ባሌ ብለሽ ትጠሪኛለሽ እንጂ ዳግመኛ በአሌ ብለሽ አትጠሪኝም ይላል እግዚአብሔር የበኣሊምን ስም ከአፏ አስወግዳለሁና በስማቸውም እንግዲህ አይታሰቡምና። በዚያም ቀን ከምድር አራዊትና፣ ከሰማይ ወፎች፣ ከመሬትም ተንቀሳቃሾች ጋር ቃል ኪዳን አደርግላቸዋለሁ። ቀስቴንና ሰይፍን ሰልፍንም ከምድሩ እሰብራለሁ። ተከለውም እንዲኖሩ አስተኛቸዋለሁ። ለዘላለምም ለእኔ እንድትሆኚ አጭሻለሁ። በጽድቅና በፍርድ በምሕረትና በርኅራኄ አጭሻለሁ ለእኔም እንድትሆኚ በመታመን አጭሻለሁ። አንቺም እግዚአብሔርን ታውቂአለሽ። በዚያንም ቀን እመልሳለሁ፣ ይላል እግዚአብሔር፣ ለሰማይ እመልሳለሁ፣ ሰማይም ለምድር ይመልሳል፣ ምድርም ለእህልና ለወይን ጠጅ ዘይትም ትመልሳለች፣ እነርሱም ለኢይዝራኤል ይመልሳሉ። በምድርም ላይ ለእኔ እዘራታለሁ፣ ምሕረትም የሌላትን እምራለሁ፣ ሕዝቤም ያልሆነውን አንተ ሕዝቤ ነህ እለዋለሁ፣ እርሱም አንተ አምላኬ ነህ ይለኛል።